ሁሉ ስያቅሩ ለዚህ ነ ኢየሱስ ክርስቶስ ወዘያ አምን ልደቶ ማርያም ቅድስ ድንግ ተክሊታ መንፈስ ቅዱስ እስከ መጽአቶ ሃዳስ በከመዩ የጳውሎስ ጉዘለ ጸሎቱ ወበረከቱ ይአሉ ምስተር ሰሊካን ጳጳሳ አባ ፈርቆሬዎስ ወብፁዓን ሊቃነ ጳጳሳት ወይኤፒስኮጶሳት ቀሳውስት ወዲያቆናቱ ክርስቲያን ለዓለመ ዓለም አሜን ቅዱስ ዘወረደ